ኢትዮጵያ ውስጥ በኤልኒኞ ምክንያት የተፈጠረው ድርቅ ላስከተለው የምግብ እጥረት የተጋለጡ ሰዎች ቁጥር እንደሚጨምር እየተነገረ ነው። ድርቁ ኦሮሚያ ውስጥ ያስከተለውን ችግር እየተከታተለች ያለችው የኦሮምኛ ዝግጅት ክፍል ባልደረባ እጃለኔ ጋመዳ ምዕራብ አርሲ ውስጥ ያለውን ሁኔታ እንደሚከተለው ዘግባዋለች። ሶሎሞን አባታ ያቀርበዋል። ዘንድሮ ዝናብ ሳይገኝ በመቅረቱ የተዘራው ጤፍ ምርት ሳይሰጥ መቅረቱን ገበሬዎቹ ተናግረዋል። በመስከረም አካባቢ ትንሽ ዝናብ ተገኝቶ የነበረ ቢሆንም የስንዴ አዝመራም አጥጋቢ ምርት ሳይሰጥ መቅረቱን አርሶ አደሮቹ አመልክተዋል። የተዘራው እንዳለ ጠፍቷል። ገበሬው ዝም ብሎ እያየ ነው። የተዘራው ጤፍም ሆነ ስንዴ ምርት ሳይሰጥ ቀርቷል። አድሮ የነበረ መሬት አልፎ አልፎ ስላለ እዚያ ላይ ለመዝራት እየሞከርን ነው። ከአካባቢው አርሶ አደሮች አንዱ ናቸው። ይህንን ለባልደረባዬ ጃለኔ ገመዳ የነገሯት በአካባቢያቸው በአሁኑ ወቅት መዘራት የነበረበት ስንዴ እንደነበረና ወደ ላንጋኖ አጄ አርሲ ነገሌ አካባቢዎች በቆሎ ተዘርቶ እንደነበረ እሱንም ድርቁ ጎድቶት ምርት አለመስጠቱን በዚህም ሰው በብርቱ መቸገሩን ገልጸዋል። ከዚህ በፊትም ላንጋኖ ቆላማ በሆኑ በተወሰኑ አካባቢዎች ዝናም ጠፍቶ ድርቅ ስለሆነ እርዳታ ይሰጥ ነበር። አሁን ግን ምንም እርዳታ የለም። ባለስልጣኖችም የት አካባቢ ችግር ተፈጠረ ብለው መከታተልና መፍትሄ መስጠት በጭራሽ አልቻሉም። ህዝቡ ስለ ድርቅና መራቡ መናገር ይፈራል ይላሉ አርሶአደሩ ለምን ዳዲሰኒ ስለ ረሃብ ይደብቃሉ፣ በፍጹም አይናገሩም። ስለ ረሃብ የተናገረ ሰው ሰውን እንደገደለ ተደርጎ ይታያል። ወንጀል ነው፣ ያስራሉ፣ ይደበድባሉ፣ ህዝቡንም ያስፈራራሉ። ለማንኛውም በልተው የጠገበ ስለ ተራበው አይሰማውም። እግዚአብሔር እርዳን ብለን ትተናል። ሌላ ምን ምርጫ አለን? እህል ገበያም ላይ እንደሌለ ለጃለን ያጫወቷት እኒህ አርሶ አደር ለምሳሌ በቆሎ አራት ወይም አምስት ራስ አስር ብር እንደሆነ ነግረዋታል። ናምኒን በላ ቀጀጀ ቤላ ሰው ተርቧል። በደንብ ተርቧል። በሳምንት ካሉት ቀናት ጠዋት ቁርስ በልቶ ማታ አራት መብላት አስቸግሯል። በጣም ብዙ ሰው የሚበላው አጥቶ ጾሙን ይውላል። የሚበላ ከሌለ ረሃብ የት ይቀራል? ግጦሽ በመድረቁ እንስሳቱን መራባቸውን የምዕራብ አርሲው ገበሬ አመልክተዋል። ድርቅ ይፈጃቸዋል ብለው እየፈሩ መሆናቸውን ገልጸዋል። ባለሥልጣናቱ ልማት ተስፋፍቷል እያሉ በየራዲዮው የሚናገሩት ውሸት ነው። ገበሬውን፣ ሕዝቡን በቀን ሦስት ጊዜ እንመግባለን የሚሉትም ውሸት ነው። በሳምንት ስንት ቀን ይብላ? ጾሙን ይደር። መንግሥት የሚያውቀው ነገር የለም ብለዋል አርሶ አደሩ። ኢዛን ገበርባዳን ሌበሉ እነርሱ እገሌ ይህን ማሳ ቆፍሮ፣ እገሌ ደግሞ ይህን ብለው የውሸት ዘገባ ያቀርባሉ። ከተጨባጭ ሁኔታ ተነስተው በአሁኑ ጊዜ ስላለ ሁኔታ ይህን ያህል እርሻ ተጠቅሜ ይህን ያህል ምርት አግኝቻለሁ የሚል ሰው እስቲ ያቅርቡ። ይህን ካደረጉ እኔ እግዚአብሔርን ወንጀለኛ ሆናለሁ። ችግር ላይ የወደቁት ገበሬውም ሸማቹም ናቸው። ገበሬው መጀመሪያ ዘር በውድ ገዝቶም ማሳው ላይ ዘርቶ ማዳረስ አይችልም። ስለዚህ ገበያ ላይ ለተፈጠረው የእህል እጥረት ምክንያቶቹ ሁለት ናቸው ብለዋል። አርሶ አደሩ ካን ጫማን ካህንሞ ኩኑን ሲሳ ጎዳኒ እንጂሩ የተወሰነው በድርቅ ሌላው ደግሞ ገበሬው አስፈላጊውን እንክብካቤ በማጣቱ ነው። በገበሬው ውስጥ የሚያሰማሯቸው የልማት ሰራተኞችም ለራሱ ለመኖርና ስራውን እንዳያጣ ብሎ የውሸት ዘገባ ያስተላልፋል እጥረት ረሃብ ድርቅ አለ ህዝቡ ተቸግሯል፣ ብሎ አይዘግብም። ሌላው ችግር ይላሉ አርሶ አደሩ ከዚህ በፊት እርዳታ ሲሰጥ ህዝቡን በፖለቲካ ከፋፍለው አንተ ለፓርቲያችን ድምፅ አልሰጠህም ብለው እርዳታ ይከለክላሉ። ከመንግሥት ውጪ እርዳታ የሚሰጡ መንግሥታዊ ያልሆኑ ድርጅቶች የሉም። ስለዚህ ሁኔታው አስቸጋሪ ነው። ለአሁኑ ግን በረሃብ የሞተ ሰው አልሰማሁም ብለዋል። መንግስት በምርጫ ጊዜ የምትፈልጉትን አገልግሎት በሙሉ አሟላለሁ ሲል ነበር። አሁን ግን ስላልመረጣችሁኝ እርዳታ አልሰጣችሁም ብሎ እየተበቀለን ነው ብለዋል። አክለው ጃለኔ ወደ ምዕራብ አርሲ ዞን አስተዳዳሪ አቶ አባድር አብዳ ደውላ አነጋግራቸዋለች። አስተዳዳሪው በሰጡት ምላሽ በኤልኒኞ ምክንያት ድርቅ በተወሰኑ ቦታዎች መከሰቱን ጠቅሰው አርሲ ነገሌ ውስጥ ባሉት የተወሰኑ ቀበሌዎች፣ ስምጥ ሸለቆ ውስጥ ደግሞ ቆላማ በሆኑ ቦታዎች ድርቅ እንዳለ ገልጸዋል። ሻሸመኔ ውስጥ ባሉ የተወሰኑ ቀበሌዎች ውስጥ ድርቅ አለ፣ ሙሉ በሙሉ ሳይሆን አልፎ አልፎ ነው ብለዋል። ከሚቼ ችግሩ በአጠቃላይ ከተፈጥሮ ጋር ተያይዞ የመጣ ስለሆነ እንደ መንግስትም ሆነ ክልሉን እንደሚያስተዳድር አካል ችግሩን ለመግታት ህዝቡን ለችግር እንዳይጋለጥ ለማድረግ አስፈላጊ ሁሉ እየተደረገ ነው። መንግስት የአንድም ሰው ህይወት መጥፋት የለበትም ብሎ እንደ ፖሊሲ ይዞ እየሰራ ነው ብለዋል። አቶ በአሁኑም ወቅት እርዳታ የሚያስፈልጋቸው ቀበሌዎች ከዚህ ቀደምም በእርዳታ ውስጥ አቅፈው ሲረዱ የነበሩ ስለሆነ አዲስ ነገር ሆኖ ከአቅም በላይ የሆነበት ሁኔታ ብዙም የለም። በቆላማ አካባቢዎች ከዚህ በፊትም ችግር ነበር። ተመላልሶ የሚከሰት ሁኔታ ነበር። መንግሥት ምንም እርዳታ አላደረገልንም ሲሉ ነዋሪዎች ስላሰሙት ስሞታ አቶ አባድር መልስ ሰጥተዋል። ይህንን የሚሉት አካላት በግልጽ መጥተው ቢናገሩ ጥሩ ነበረ። ለዚህ ምንም ማስረጃ የላቸውም፣ በመናገራቸውም የሚደርስባቸው ነገር የለም። አገሪቱ በዲሞክራሲያዊ መርህ የምትመራ አገር ነች፣ የዜጎች መብት የሚጠበቅባት ነች። በተራቡት አካባቢዎች ሁሉም በየወሩ ሲቻል የገንዘብ እርዳታ ሳይቻል ደግሞ የተለያየ የእህል እርዳታ አሁንም እያገኙ ነው። እንዲያውም የመጠባበቂያ እህል በየወረዳው አከማችተናል ብለዋል የምዕራብ አርሲው አስተዳዳሪ። ልጆች ሕፃናትና እናቶች ላይ አተኩረው እየሰሩ መሆናቸውንም አቶ አባድር አመልክተው እንደ አንድ አስተዳዳሪ ግን ለማለት የምፈልገው አሉ፣ በአሁኑ ጊዜ ከአቅም በላይ የሆነ ችግር የለብንም። እርዳታ ከዚህ በፊት ሲሰጥ የፓርቲ አባልና ድምፅ የሰጠ ያልሰጠ እየተባለ ይለያል፣ ሲሉ ነዋሪዎች ስለተናገሩት የተጠየቁት የምዕራብ አርሲ ዞን አስተዳዳሪ ይህንን ብለዋል። ይሄ የሌለ ነገር ነው። መንግስት፣ እንደ መንግስት፣ አንዱን አመስግኖ ሌላውን የሚበቀልበት ሁኔታ የለም። ከእርዳታ ጋር የተያያዘ ነገር የለም። ይህ የሰብአዊ እርዳታ ጉዳይ ስለሆነ ለሁሉም እርዳታ ይሰጣል። ተጠያቂነት አለበት። ይህን የሚሉት ሌላ አመለካከት ያላቸውና መንግስትን ማማረር የሚፈልጉ ናቸው። ግብረሰናይ ድርጅቶች የተለያዩ መንግስታዊ ያልሆኑ ተቋማትና ግለሰቦችም የሚያደርጉት ጥቂት እርዳታ ቢኖርም በአብዛኛው ግን እርዳታ የሚሰጠው መንግስት መሆኑን አቶ አባድር አብዳ ገልጸዋል። ህዝቡም እርስ በርስ የመረዳዳት ባህል ስላለው ካመረተው እየሰበሰበ ቆላ ለተቸገሩት ይልካል ብለዋል። ስለዚህ በአጠቃላይ ችግርና ጉዳት የለም ብለዋል አቶ አባድር የልማት ባለሙያዎች ትክክለኛውን ሁኔታ አይዘግቡም የሚባል ቅሬታ ስለመኖሩም የተጠየቁት አቶ አባድር እንዲህ ብለዋል። እንደዚህ አስመስሎ መኖር እንኳ የለም። ስልጣን ላይ ካለው የበለጠ መብት ያለው ህዝቡ ነው። መንቀፍ የሚችል ሐሳቡን መግለጽ የሚችልበት ሁኔታ ውስጥ ነው ያለው። ችግራቸውን ለመደበቅና ለማፈን የሚሠራ አንድም ሰው የለም። በየቀበሌው የሚሰማሩት የተለያዩ ባለሙያዎች የህዝቡን እውነተኛ ህይወት ለማሳየት እንጂ ለመቅበር አይደለም። የተፈጠረ ችግር ካለ ለማሳወቅ ነው የተሰማሩት። በድርቁ ምክንያት በእንስሳት ላይ የደረሰ ምንም ችግር የለም ያሉት አቶ አባድር ሰው እንጂ ከብት የሚበላው አላጣም ብለዋል። በአጠቃላይ አስፈላጊው እርዳታ እየቀረበ ስላለ በዞኑ ውስጥ አስጊ ነው የሚባል አንድም ችግር የለም ብለዋል የምዕራብ አርሲ ዞን አስተዳዳሪ አቶ አባድር አብዳ ይህንን ዘገባ ካጠናቀረችው ባልደረባይ ጃለን የገመዳ ጋር በስልክ ባደረጉት ቃለ ምልልስ